ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ ሀገራዊ ንቅናቄ በሚል ስም የሚጠራ የፖለቲካ ድርጅት ትናንት እሁድ፣ ዋሽንግተን ዲሲ ላይ በተፈረመ ስምምነት መቋቋሙ ተገለጸ። ጠቅላላ ውህደት ነው ለማለት አንችልም። ደግሞ እንደ ሌሎቹ በጣም ተለያይቶ ደስ ባላቸው ጊዜ ብቻ ተገናኝተው የሚሰሩ አይሆንም። አንድ የተማከለ አመራር ይኖራቸዋል። ተግባራቸው በሙሉ የእያንዳንዱ ድርጅት ትናንሽ ለየት ያሉ ተግባሮች ከዚህ የንቅናቄው ዓላማ ጋር በማይጻረሩ መንገድ ለዛ ተገዢ ሆነው ይሰራሉ ማለት ነው። የንቅናቄ ምስረታው አደራዳሪ ዶክተር ጌታቸው በጋሻው ናቸው። ዝርዝሩን ዜናውን ተከትሎ በሚሰማው የዕለቱ አቢይ ርዕስ እናቀርባለን። ኢትዮጵያ ውስጥ በቅርቡ የተካሄዱትን የተቃውሞ እንቅስቃሴዎች ተከትሎ ታስረው ከነበሩ ቁጥራቸው ወደ ሁለት ሺ የሚደርስ ሰዎች መንግስታዊ መግለጫዎች ትምህርትና ምክር ያሉት ከተሰጣቸው በኋላ መለቀቃቸውን ይፋ አደረጉ። በሌላ ዜና በኢትዮጵያ የታየውን የፖለቲካ ቀውስና የአስቸኳይ ጊዜ አዋጁን ተከትሎ የኢትዮጵያ ቱሪዝም ኢንዱስትሪ ፈተና ላይ መውደቁን የተመለከቱና ሌሎችም በወቅታዊ ርዕሶች ላይ ያተኮሩ ዘገባዎች በዜና መጽሔት ክፍለ ጊዜ ከተያያዙት ውስጥ ናቸው። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራት አድማጮቻችን ከዛሬ የሰኞ ጥቅምት 21 2009 ዓ ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና ቆንጅት ታየንን ከፕሮግራም አቀናባሪያችን ከብርሃን ኃይሉና ከስርጭት መሐንዲሱ ኦድሬ ስሪገስ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና የኢትዮጵያ ሀገራዊ ንቅናቄ በሚል ስም የሚጠራ የፖለቲካ ድርጅት ትናንት እሁድ ዋሽንግተን ዲሲ ላይ በተፈረመ ስምምነት መቋቋሙ ተገልጿል። ድርጅቱን የመሰረቱት አርበኞች ግንቦት ሰባት፣ የኦሮሞ ዲሞክራሲያዊ ግንባር የአፋር ሕዝብ ፓርቲና የሲዳማ ሕዝቦች ዲሞክራሲያዊ ንቅናቄ መሆናቸውን አደራዳሪና አፈራራሚ ከነበሩት መካከል አንዱ የሆኑት በዩናይትድ ስቴትስ ኢሊኖይ ሺካጎ የኢኮኖሚክስ ፕሮፌሰር ዶክተር ጌታቸው በጋሻው ለአሜሪካ ድምጽ በሰጡት ማብራሪያ ገልጸዋል። የንቅናቄው ዓላማ የግዛት አንድነቷ የተጠበቀ ዲሞክራሲያዊ የህዝብ መብቶች የተከበሩባት የፖለቲካ ስልጣን ከላይ እስከታች በተዋረድ ያሉትና በምርጫ የሚጨበጥ ስልጣን የሚኖራትን ፌዴራላዊት ኢትዮጵያን መመስረት መሆኑን ዶክተር ጌታቸው ገልጸዋል። የትግላቸው ግብ የሽግግር መንግስት እንዲቋቋም አዲስ ህገ መንግስት እንዲቀረጽና ሁሉም ዜጋ እኩል የሆነባት ፌዴራል ዲሞክራሲያዊ ስርዓት መፍጠር መሆኑንም አደራዳሪው አስታውቀዋል። ንቅናቄው አህዳዊ ፓርቲ እንዳልሆነ የገለጹት የምስረታዊ ሂደት አመቻች ከሁሉም አባል ድርጅቶች የተውጣጣ የወኪሎች ምክር ቤት፣ የስራ አስፈጻሚ ኮሚቴና የአማካሪዎች ምክር ቤት የሚኖረው አባላቱ በተናጠል የሚያደርጓቸው እንቅስቃሴዎች እንደተጠበቁ ሆነው በአንድ አመራር ስር የሚንቀሳቀሱበት መሆኑንም አመልክተዋል። የትግላቸው ስልት ለሰላማዊ የህዝብ እንቢተኝነት መስራት መሆኑን ዶክተር ጌታቸው ገልጸው ሁሉም ድርጅቶች ግን የየራሳቸውን የትግል ስልት መከተል እንደሚችሉ ተናግረዋል። የንቅናቄው መሪዎች እንዲሆኑ የተመረጡት አቶ ሌንጮ ለታ፣ ፕሮፌሰር ብርሃኑ ነጋና ዶክተር ዲማ ነጎ መሆናቸውንም ዶክተር ጌታቸው አክለው አመልክተዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። ኤርትራ ውስጥ የሚደርሱ የሰብአዊ መብት ጥሰቶችን የሚመረምረው በተባበሩት መንግስታት ድርጅት የሚደገፈው ኮሚሽን በዚያች ሀገር መሪዎች ተፈጽመዋል የሚባሉ ወንጀሎችን የሚመረምር ፍርድ ቤት ወይም ልዩ ችሎት እንዲመሰረት ጥሪ በማቅረብ ላይ ነው። ባለፈው ሰኔ የወጣ አንድ የተባበሩት መንግስታት ሪፖርት የኤርትራ መንግስት መሪዎች ከሀያ በላይ አመታት በፊት በሰብአዊ ፍጡራን ላይ ወንጀል ወይም ክራይም ኤገንስት ሂዩማኒቲ ይፈጽመዋል ማለት ይታወሳል። ከመርማሪው ኮሚሽን ሶስት አባላት አንዷ የነበሩትና የመጀመሪያዋ የመንግስታቱ ድርጅት የኤርትራ ጉዳይ ልኡክ ራፖርተር ሺላ ኪታሩት ለአሜሪካ ድምጽ እንዳሉት ኮሚሽኑ በሪፖርቱ የሰዎችን ደብዛ መጥፋት፣ መሰቃየት፣ ያለ ፍርድ ሂደት ላልተወሰነ ጊዜ በእስር መቆየት፣ እንዲሁም ራስን ጨምሮ የተለያዩ ኢሰብአዊ የሰብአዊ ተግባራት ስለመፈጸሙ ማስረጃዎችን ዘርዝሮ አቅርበዋል። of accountability we have looked at. የተለያዩ ሀሳቦችን አቅርበናል። ከዚያም መካከል ጉዳዩን ለዓለም አቀፍ የወንጀል ፍርድ ቤት እንዲመራ፣ ሌላው ደግሞ የአፍሪካ ህብረት የተጠያቂነት ማረጋገጫ መንገድ እንዲዘረጋ የሚል ነው። ሌሎችም መንገዶች ይኖራሉ፣ ዓለም አቀፍ የፍትህ ስልጣን መዘርጋትና የተጠያቂነት መረብ ማበጀትን የመሳሰሉት። እነዚህ ሁሉ በሰብአዊ መብት ጥሰት ለተሰቃየው የኤርትራ ህዝብ ፍትህ እንዲገኝ ሊያግዙ የሚችሉ ናቸው። ርሽናን ጨምሮ የተለያዩ የሰብአዊ የኢሰብአዊ ተግባራት ስለመፈጸማቸው ማስረጃዎች ቀርበዋል ያሉት የቀድሞዋ የኤርትራ ጉዳይ ልዩ ሪፖርተር ሺላ ኪታሩት ናቸው። ኮሚሽኑ ስራውን ያጠናቀቀ ሲሆን ሪፖርቱ በአሁኑ ወቅት በተባበሩት መንግስታት የሰብአዊ መብቶች ኮሚሽን እጅ ይገኛል። የኮሚሽኑ ሊቀመንበር ማይክ ስሚት ባለፈው ሰኔ ለአሜሪካ ድምፅ ሲናገሩ ጉዳዩን ለዓለም አቀፍ ወንጀል ፍርድ ቤት የመምራት ስልጣን ያለው የጸጥታው ምክር ቤት ብቻ በመሆኑ የሪፖርቱ ወደ ምክር ቤቱ መምራት ይኖርበታል ማለታቸውም ይታወሳል። ሪፖርቱን ያጠናቀረው መርማሪ ኮሚሽን በተቻለው መጠን ሙሉ ስዕሉን ለማቅረብ በ13 ሀገሮች የሚኖሩ 833 ኤርትራውያንን ቃል መቀበሉንና 160 የጽሁፍ መግለጫዎችን መመርመሩን ይገልጻል። ተቺዎች በበኩላቸው ኮሚሽኑ ስማቸው ያልተገለጸ ሰዎችን የምስክርነት ቃል በመቀበል ያለ ተጨባጭ ማስረጃና መረጃ ነው ሪፖርቱን ያጠናቀረው በማለት ይወቅሳሉ። ሺላ ኪታሩት ኮሚሽኑ ኤርትራ እንዳይገባ መከልከሉ ማስረጃ የማሰባሰብ ጉዳዩን ሲያሰናክልበት ቆይተዋል ሲሉ አስታውሰዋል። የኤርትራ ፕሬዝደንታዊ አማካሪ የማነ ገብረአብ በተባበሩት መንግስታት ድርጅት ስብሰባ ላይ ሲናገሩ በግልጽ አድላ ከሆኑ ልዩ ራፖርተር ጋር እንካ ሰላንታያ መቅጠም ጥቅሙ አይታየኝም ማለታቸው ተጠቅሷል። በውጭ ያሉ ኤርትራውያን ስለ ኮሚሽኑ ሪፖርት የተለያየ አመለካከት ያንጸባርቃሉ። የኤርትራን መንግስትና ገዢውን ፓርቲ የሚደግፈው ሲራክ ባህሊቢ ሺላክ የትሩት የአሜሪካን የውጭ ጉዳይ መስሪያ ቤት ጨምሮ ምዕራባውያንን ለማስደሰት የት ሲሉ ኤርትራን ስም ለማጥፋት የተነሱ ሰው ናቸው ሲሉ ይወቅሳሉ። ጀሚል አማን የሚባሉ ደግሞ ባለፈው ሳምንት ሪፖርቱን በመደገፍ ኒውዮርክ ላይ የተካሄደውን ሰልፍ ካዘጋጁት አንዱ ሲሆኑ ሪፖርቱ ትክክለኛ ነው በማለት ይከራከራሉ። የነገ ሳምንት ማክሰኞ ለሚካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የመጨረሻው ሳምንት ላይ ባለው የምረጡኝ ዘመቻ ዲሞክራቷ እጩ ሂላሪ ክሊንተን ሪፐብሊካኑን ተፎካካሪያቸውን ዶናልድ ትራምፕን በጠባብ ብልጫ እየመሯቸው መሆኑን አገር አቀፍ የህዝብ አስተያየት መመዘኛዎች እና መገምገሚያዎች እየጠቆሙ ናቸው። ሆኖም በሚስ ክሊንተን የውጭ ጉዳይ ሚኒስትርነት የስራ ዘመን የኢሜል ማደራጃ ጉዳይ የተመለከተው ምርመራ እንደገና መከፈቱ በዚህ የመጨረሻ ትንንቅ ወቅት አንድ ያለየለት የለት ሁኔታ ደቅኗል ተብሏል። ዛሬ የወጡ በርካታ ሀገር አቀፍ የህዝብ አስተያየት ግምገማዎች ሚስስ ክሊንተን ትራምፕን ከአንድ እስከ ሶስት ከመቶ በሚደርስ ብልጫ እየመሩ መሆናቸውን ያሳያሉ። በበርካታ ከባድ ፍክክር በሚደረግባቸውና ማንኛቸው አርባ አምስተኛ የሀገሪቱ ፕሬዝደንት እንደሚሆኑ ይለያሉ በሚባሉት አካባቢዎች በጣም በተቀራረበ የመራጭ ድጋፍ ተጣምደዋል። ሌሎች ግምገማዎች ደግሞ ክሊንተን አሸንፈው የመጀመሪያዋ ሴት ፕሬዝደንት ወደ መሆን እየገሰገሱ ናቸው በማለት ይተነብያሉ። በሁለቱ እጩ ተፎካካሪዎች መካከል ለረጅም ጊዜ የተካሄደው ዘመቻ የተፋለሙባቸው በርካታ ክስተቶች በመራጭ ዘንድ ሁለቱም የድጋፍ መጠን እንዲያዘቀዝቅባቸው አድርጎ ከርሟል። አሁን ደግሞ የፌዴራሉ ምርመራ ቢሮ ዲሬክተር ጄምስ ኮሚ የሚስስ ሂለሪ ክሊንተንን የኢሜይል አጠቃቀም ምርመራ እንደገና እንከፍታለን ማለታቸው ተጨምሮበታል። ምርመራው የሚከፈተው የሚስስ ክሊንተን የቅርብ ረዳት የሆኑት ሁማ አቢዲን የተጣሏቸው ባለቤታቸው ኮምፒውተሮች ላይ የተገኙትን በሺዎች የሚቆጠሩ ኢሜሎች ለመፈተሽ መሆኑ ታውቋል። መርማሪዎች ኢሜሎቹን ለመመርመር ማዘዣ ያገኙ ሲሆን ሚስስ ክሊንተን የውጭ ጉዳይ ሚኒስትር ሳሉ የብሔራዊ ጸጥታ ጉዳዮችን በተመለከተ የተከተሉት የኢሜል አያያዝ ጋር ግንኙነት ይኖረው እንደሆን ለመፈተሽ መሆኑ ታውቋል። ሰሜናዊዋን የኢራቅ ከተማ ሞስሉን የእስልምና መንግስት ነኝ የሚለው ከሚለው ቡድን ተዋጊዎች ነጥቆ ለመቆጣጠር የሚዋጉት የህብረቱ ኃይሎች የቡድኑን የመከታ መስመር ጥሰው አልፈዋል። ዛሬ ማታ ጠንካራ ይዞታውን ይገነባሉ ወይም ይይዛሉ ሲሉ የአገሪቱ ጥሩ አዛዦች ተናገሩ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። በአለም ዜናዎች የጀመረው የሐሙስ ሀሙስ አይደለም አሉላ ከበደ፣ ሰኞ ጥቅምት 21 2009 ዓ ም ቆንጂት፣ ትክክል ነው። ፕሮግራማችን በ19 በ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ቀዳሚው የዕለቱን አብይ ርዕስ እናስተዋውቅና ወደ መጽሄቱ ዝርዝር እናልፋለን። ቀደም ብለን በመግቢያ የጠቆም ነው የኢትዮጵያን ሀገራዊ ንቅናቄ በሚል ስም የሚጠራ የፖለቲካ ድርጅት ትናንት እሁድ፣ እዚህ ዋሽንግተን ዲሲ ላይ በተፈረመ ስምምነት መቋቋሙ ተገልጧል። ዝርዝር ዘገባውን ከዚህ ከአሁን ከምናቀርበው ቀጥሎ እንደደረሰ እናቀርባለን። ቀዳሚው ታዲያ አሁን በመጽሔቱ ዘገባ መሰረት መንግስታዊው ፋና ዜና አውታር እንደዘገበው ኢትዮጵያ ውስጥ በቅርቡ በተካሄዱ ተቃዋሚዎች ሳቢያ የታሰሩ ወደ ሁለት ሺ ሺ ያህል የሚደርሱ ሰዎች ፋና ትምህርትና ምክር ያለው ከተሰጣቸው በኋላ መለቀቃቸው ተዘግበዋል። የአሜሪካ ድምጿ ማርታ ቫንደር ዎልፍ በአዲስ አበባ ቆይቷ ለተቃዋሚ ደጋፊዎች ስለሚሰጠው ስለዚህ ተሀድሶ ስለተባለው ከጄኔቭ ተከታዩን አድርሳናለች። አዲሱ አበበ ይዞ ቀርቧል። በራዲዮ ፋና ዘገባ መሰረት በተቃውሞው ወቅት ለታሰሩ ሁለት ሺህ ያህል ኢትዮጵያውያን የሚሰጠው የታድሶ ትምህርት ተጠናቆ ሰዎቹም መለቀቃቸውን ነው የመከላከያ ሚኒስትሩ ሲራጅ ፈጌሳ ለጋዜጠኞች የገለጡት። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ባለፈው ሳምንት እንደተናገሩት ከሆነ እነዚህ የታድሰው ትምህርት ፕሮግራሞች በብዛት የታሰሩትን ሰዎች በተመለከተ መንግስትን በእጅጉ ጠቅመዋል። ቅጣትን በሕገ መንግሥታዊ የተሃድሶ ትምህርቶች በመተካት ረገድ ምናልባትም ከዓለም ብቸኛው ይህ መንግሥት ሳይሆን አይቀርም። አንዳንድ የሰውነት ማጎልመሻ ትምህርትንም ሊጨምር ይችላል። እጅግ በጣም አደገኛ ወንጀለኞች ብቻ ናቸው ቅጣት የሚያገኛቸው። በተረፈ ግን ይሄ ለወር ወይም ለሦስት ሳምንት የሚሰጥ የተሃድሶ ትምህርት ነው። ስለ ሕገ መንግሥት ይማራሉ። አንዳንድ እሴቶችንና መሠረታዊ የጨዋነት ሐሁንም ያጠናሉ ዓለም አቀፍ የሰብአዊ መብት አስከባሪ ቡድኖች ግን ለየት ያለ አመለካከት ነው ያላቸው። ሁማን ራይትስ ዎች ዛሬ ይፋ ባደረገው መግለጫው የተሃድሰው ትምህርት መልካም ነግር የሚመስል ለአጭር የሥራት ዘመን የሚሰጥ ሲሆን ይሄ ትምህርት ደግሞ የጭካኔ አያያዝንና ሰቆቃን ወይም ስቃይን ይጨምራል ብሏል። ሁማን ራይትስ ዎች አክሎም እነዚህ እስረኞች በሕጋዊ የፍርድ ሂደት ያለፉ ማለትም ክስ የተመሠረተባቸውና ፍርድ ቤት የቀረቡም አይደሉም ብሏል። እንደ ሁማን ራይትስ ዎች ዘገባ ከሆነ በብዙ መቶዎች የሚቆጠሩት እንደ አውሮፓ አቆጣጠር ባለፈው ዓመት 2015 ዓ ም ህዳር ውስጥ በተካሄዱ ጸረ መንግሥት ተቃውሞዎች ወቅት የታሰሩ ናቸው። ተቃውሞው ቀጥሎ በመንግሥት ህንፃዎችና በንግድ ድርጅቶች ላይ የተካሄዱ ጥቃቶች ለስድስት ወራት እንዲቆይ የተደነገገውን የአስቸኳይ ጊዜ አዋጅ ማስከተሉ ይታወቃል። በፀረ መንግሥት ተቃውሞ የታሰሩ ሰዎች በትክክል ስንት እንደሆኑ ግን በነፃ ምንጭ የተረጋገጠ መረጃ የለም። የተቃዋሚው የኦሮሞ ህዝብ ኮንግረስ መሪ ዶክተር መረራ ጉዲና ከእኔ ፓርቲ በመቶዎች የሚቆጠሩ ሰዎች ታስረዋል ይላሉ። ሞስት ዘዶንታፍ ሌገል ሌገል አድቫይዝ ሎየርስ ንሶን አብዛኛውን ጊዜ የሕግ አማካሪ አይኖራቸውም። እንደ እውነቱ ከሆነማ የት እንደ ታሰሩ እንኳ እናውቅም። እስር ቤቱ ደግሞ የታወቀ ወይም የተለመደ አይደለም። ለምሳሌ ሻሸመኔ ውስጥ የታሰሩት በአንድ ሲኔማ ቤት ውስጥ ነው ይባላል። እና መደበኛና የታወቀ እስር ቤት ሳይሆን የትም ነው የሚታሰሩት። በኦሮሚያ ክልል ተቃውሞ የተጀመረው ባለፈው ዓመት ሲሆን መነሾውም የአዲስ አበባ ከተማን ለማስፋት የታቀደው ማስተር ፕላን እንደሆነ አይዘነጋም። ከዚያ በኋላ አንዳንድ የፖለቲካና የኢኮኖሚ ጥያቄዎችን አስከትሎ ወደ ሌሎች ክልሎችም ሊስፋፋ ችሏል። ቀደም ሲል ባጭሩ ወደ ጠቀስ ነው የምሽቱ አብይ ርዕሳችን ይሆናል። አሁን የምናልፈው የኢትዮጵያ ሀገራዊ ንቅናቄ በሚል ስም የሚጠራ የፖለቲካ ድርጅት ትናንት እሑድ ዋሽንግተን ዲሲ ላይ በተፈረመ ስምምነት መቋቋሙ ተገልጿል። ድርጅቱን የመሰረቱት አርበኞች ግንቦት ሰባት የኦሮሞ ዲሞክራሲያዊ ግንባር፣ የአፋር ሕዝብ ፓርቲና የሲዳማ ሕዝቦች ዲሞክራሲያዊ ንቅናቄ መሆናቸውን አደራዳሪና አፈራራሚ ከነበሩት መካከል አንዱ የሆኑት በዩናይትድ ስቴትስ ኢሊኖይ ቺካጎ የኢኮኖሚክስ ፕሮፌሰር ዶክተር ጌታቸው በጋሻው ለአሜሪካ ድምጽ በሰጡት ማብራሪያ ገልጸዋል። የንቅናቄው ዓላማ የግዛት አንድነቷ የተጠበቀ ዲሞክራሲያዊ የህዝብ መብቶች የተከበሩባት የፖለቲካ ስልጣን ከላይ እስከታች በተዋረድ ያሉትና በምርጫ የሚጨበጥ ስልጣን የሚኖራትን ፌዴራላዊት ኢትዮጵያን መመስረት መሆኑን ዶክተር ጌታቸው ገልጸዋል። ሶሎሞን አባተ ዝርዝሩን ይዟል። የአራቱ የፖለቲካ ድርጅቶች አንድ አገራዊ ንቅናቄ መፍጠራቸውን ያሳወቁበት የመፈራረም ሥነ ሥርዓት ሲካሄድ ዋሽንግተን በአካል የተገኙት የኦሮሞ ዲሞክራሲያዊ ግንባሩ አቶ ሌንጮ ለታ፣ የአፋር ሕዝብ ፓርቲ መሪ ዶክተር ኮንቴ ሙሳና የሲዳማ ሕዝቦች ዲሞክራሲያዊ እንቅስቃሴው መሪ አቶ በቀለ ዋዮ ሲሆኑ የአርበኞች ግንቦት ሰባቱ መሪ ፕሮፌሰር ብርሃኑ ነጋ ደግሞ ካሉበት ሆነው ሰነዱን በስካይፕ ግንኙነት ቀርበው ታዛቢዎች በተገኙበት ፈርመዋል። ከፊርማው ሥነ ሥርዓት በኋላ የተናገሩት የኦሮሞ ዲሞክራሲያዊ ግንባር መሪ አቶ ሌንጮ ለታ ንግግራቸውን የጀመሩት በአፋን ኦሮሞ ነበር። በሕዝቦች መፈቃቀድ ላይ የተመሠረተች አዲስ ኢትዮጵያን እውን ለማድረግ እንጥራለን ብለዋል። አዲስ ኢትዮጵያ እየተመሠረተች ነው። ጎንደር ያለው የኦሮሞ ህዝብ ደሜ ነው ሲል፣ ኦሮሞም እንደዛ ሲል፣ ኮንሶም ለዚህ ሲል አዲስ የኢትዮጵያ አንድነት የተፈጠር ነው። ለዚህ አይነት በህዝቦች መፈቃቀድና መደጋገፍ ላይ የተመሠረተች አዲስ ኢትዮጵያ እውን ለማድረግ እንክራለን። የአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ መልእክትን በተቀረጸ የቪዲዮ መልእክት ቀርቧል። ይህ የኢትዮጵያ ሀገራዊ ንቅናቄ በአንድ በኩል የህዋትን አገዛዝ በጋራ ለመታት፣ በሌላ በኩል ደግሞ በድህረ ወያኔ ኢትዮጵያ ውስጥ ስርዓት ያለው የሽግግር ጊዜ እንዲኖር የሚያስፈልገንን ትብብር እውን ለማድረግ መሰረቱ ዛሬ ተዋል። የኢትዮጵያ ሀገራዊ ንቅናቄ ዛሬ ፊርማቸውን በሚያኖሩት አራት ድርጅቶች መስረት እንጂ ሌሎች ድርጅቶችንም ወደ ህብረት ለማምጣት በአጣዳፊነት ስሜት የምንከታተለውና ተግባራዊ የምናደርገው የዕለት ተዕለት ስራችን አካል ነው። የተከበራችሁ የዚህ ስነስርዓት ታዳነች፣ የድርጅቶች ህብረት መፍጠር ከባድ ነገር ቢሆንም ከዚያ በላይ ከባዱ ነገር ደግሞ ህብረቱን ውጤታማ ማድረግ ይህ የድርጅቶቹ መሪዎችና አባላት እንዲሁም የኢትዮጵያን ህዝብ ጽናትና አርቆ አስተዋይነት ይጠይቃሉ። የሀገር ጥቅም የትውልድ ጥቅም ከድርጅቶች ጥቅም በላይ መሆኑን በሙሉ ልብ መቀበል ይጠይቃል። የአፋር ህዝብ ፓርቲ መሪ ዶክተር ኮንቴ ሙሳ ደግሞ ፍትህ፣ ሰብአዊ መብቶች የተከበሩባት የሃይማኖት እኩልነት የተረጋገጠባት ኢትዮጵያ እንድትመሰረት እንደሚታገሉ ተናግረዋል። ለህዝብ ጥያቄዎች ቀጥተኛ መፍትሄ የሚገኝበትን ስርዓት ለመገንባትና የአፋር ህዝብ ደግሞ እንደ ኢትዮጵያዊነቱ የራሱን አስተዋጽኦ ለማድረግ ከወገኖቹ ጎን መሆኑን በዚህ ለማስታወቅ እፈልጋለሁ። የሲዳማ ህዝብ ዲሞክራሲያዊ ንቅናቄው መሪ አቶ በቀለ ዋዮ በደቡብ ክልል ውስጥ አሉ ያሏቸውን በደሎች ዘርዝረው የሚከተለውን መልዕክት አስተላልፈዋል። ከአሁን በኋላ የሚደረገው በእኛ ብቻ ይፈታል የሚል እምነት ያለንም የተለያዩ ድርጅቶችና ሌሎችም ይመለከተናል የሚሉ በዚህ ገብቶ መስራት እንዳለባቸው ያምናል። ከዛም በላይ ደግሞ ፈራጁና እኛ መንሰጠው ብቻ የምንቀበል ሳይሆን ራሱን መምረጥ የምንችል ህዝባቸው ስላለ ጠንክረን እና በርትተን ሌሎችንም ጨምረን ሌሎችም ከኛ ጋር ሆኖ እንደምንሰራበት ጊዜ ሩቅ አይደለም ብዬ እገምታለሁ ነው። ስምምነቱ እንዲፈረም ሁኔታዎችን ሲያመቻቹና ሲያደራድሩ የነበሩት በኋላም አፈራራሚዎቹ በቀድሞ መንግሥት የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የኤርትራ ክፍለ ሀገር አስተዳዳሪና የእርዳታና የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር የነበሩት አሁን ደግሞ የአፍሪካ ስትራቴጂና ደህንነት ጥናት ተቋም ዳይሬክተሩ ሻለቃ ዳዊት ወልደ ጊዮርጊስና በዩናይትድ ስቴትስ ኢሊኖይ ግዛት የቺካጎ ዊሊያም ሬኔ ሃርፐር ኮሌጅ የኢኮኖሚክስ ፕሮፌሰር የሆኑት ዶክተር ጌታቸው በጋሻው ናቸው። ስለ አዲሱ ንቅናቄ ተፈጥሮና ምንነት፣ ስለ ቅርጽና ዓላማው፣ ስለ ግቡ፣ ስለ ትግል ስልትና አመራሩ ዶክተር ጌታቸው በጋሻውን ዛሬ አግኝቼ ጠይቄያቸዋለሁ። ይሄ የኢትዮጵያ ሀገራዊ ንቅናቄ የተመሰረተው በአሁኑ ጊዜ ከአራት ድርጅቶች ነው። የጋራ አመራር ይኖረዋል። በሁለት ደረጃ ማለት የወኪሎች ካውንስል የሚባል አለ ካውንስል ኦፍ ሪፕሬዘንታቲቭ በእንግሊዝኛ ምክር ቤት አይነት ማለት ነው። ምክር ቤት፣ የወኪሎች ምክር ቤት ከሁሉም ድርጅቶች እንደየመጠናቸው የሚውጣጣ ማለት ነው። ከዛ በዛው መጠን ደግሞ የስራ አስኪያጅ ኮሚቴ ወይም ኤግዜኪቲቭ ኮሚቴ የሚባል አካል አለው። እንግዲህ ከዚህ በላይ ደግሞ ኮንሰልተቲቭ ካውንስል ማለት የአማካሪዎች ምክር ቤት የሚባልም ይኖረዋል ማለት ነው። በተቻለ መጠን ይህ ግንባር፣ ህብረት፣ ጥምረት ያልተባለውበት ምክንያት ይሄ የጋራ ንቅናቄ በአንድ እዝ ስር ሆኖ ሁሉም ድርጅቶች የየድርጅታቸው ስር በዚህ አዲስ በተፈጠረው ንቅናቄ ስር ለማስኬሄድ እንዲችሉ ለማድረግ ነው። ጠቅላላው ውህደት ነው ለማለት አንችልም። ደግሞ እንደ ሌሎቹ በጣም ተለያይቶ ደስ ባላቸው ጊዜ ብቻ ተገናኝተው የሚሰሩ አይሆንም። አንድ የተማከለ አመራር ይኖራቸዋል። ተግባራቸው በሙሉ የእያንዳንዱ ድርጅት ትናንሽ ለየት ያሉ ተግባሮች ከዚህ የንቅናቄው አላማ ጋር በማይጻረሩ መንገድ ለዛ ተገዥ ሆነው ይሰራሉ ማለት ነው። እንግዲህ በስም ጠርታችሁ ይሄ ጥምረት ነው ወይ ህብረት ነው ወይ ግንባር ነው አትበሉት እንጂ ወጥ የሆነ አህዳዊ ፓርቲ ግን አይደለም። አይ ወጥ የሆነ አንድ አህዳዊ ፓርቲ አይደለም። ሁሉም እና በእምነታችን ከመተዋወቅ በኋላ ወደዛ ሊያመራ የሚችል በዛ ውስጥ የሚገናኙ ድርጅቶች ወደ አንድነት መርጅ ወይም እንዲዋሃዱ ያበረታታል። ተዋህዶ ወደ አንድነት እንዲሄዱ ሁሉም ያበረታታል። ግን አላማው በረጅሙ ጊዜ ወደ አንድ ሀገራዊ ድርጅት አንድ ወጥ ድርጅታዊ ድርጅት ፕሪቪደስ ይሞከራል። እንግዲህ ስናያቸው ከአርበኞች ግንቦት ሰባት በስተቀር ሌሎቹ በብሔርና በብሔረሰብ ደረጃ የተደራጁና የተዋቀሩ ናቸው። እንዴት ነው እንዴት ነው ይሄንን በግንባርም ደረጃ ይሁን ለማጣጣም የምታስቡት? ልክ ነው፣ ምንም ችግር የሌለበት ዋናው ነገር ኢትዮጵያን መሰረት ያደረገ ነው ስምምነታቸው። ሶስት ዋና ነገሮች ናቸው ያሏቸው። አንደኛ የፌዴራል የኢትዮጵያ ግዛቷ የተጠበቀ አንድ ኢትዮጵያ ላይ ነው። ሁለተኛ ዴሞክራሲያዊ የሕዝብ መብቶች በሁሉም መልካቸው የሚጠበቅ እና ለዚህ የሚታገሉ መሆናቸውን እና ሶስተኛ ደግሞ ማንኛውም የፖለቲካ ስልጣን ከላይ እስከ ታች ተዋረድ ያሉት በህዝብ ምርጫ ብቻ መሆናቸው ናቸው። እና እነህ በነህ ላይ እስከ ተስማሙ ድረስ በአንድ ጎሳ ወይም ብሔር ቢደራጁ ወይም በአገር አቀፍና ብሔር አቀፍ በሆነ ቢደራጁ ምንም ለውጥ የሚያመጣው ነገር የለም። ከስሙም ከፕሮግራሙም ከተግባሩም በምታዩበት ጊዜ አንድን በብሔር ለይቶ አያነሳም። ኢትዮጵያዊ ነው ሙሉ በሙሉ እና ለኢትዮጵያ የሚታገል ነው። እና ስለዚህ ለዚህ ብሔር ብለይተን እንታገላለን የሚል የሌለበት የጋራ ፕሮግራም ነው ያለው። ስለዚህ ከሚያለያዩን ይልቅ የሚያገናኙን ነጥቦች እነዚህ ናቸው ብላችሁ እንደ መሰረታዊ መነሻ የወሰዳችኋቸው እነዚህን ባህሪያት ነው ማለት ነው የየፓርቲዎቹን። ትክክል፣ በጣም ትክክል። ዶክተር ጌታቸው ለመሆኑ አሁን ኢትዮጵያ ውስጥ ስራ ላይ ያለውን ምናልባት አሁን በአስቸኳይ ጊዜ ሁኔታው ምክንያት በተወሰነ ደረጃ የተቋረጠ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ሂደትን እንዴት ነው የምታዩት እናንተ በተናጠል በፓርቲዎች ደረጃ የሚሆን አሁን በፈጠራችሁት ንቅናቄ? እንግዲህ ምናልባት ዝርዝር ነጥቦቹ ወደፊት ሊነሱ ይችሉ ይሆናል። ጠቅላላ የንቅናቄው እምነት ብዙ የአገሪቱ ችግሮች የመጡት ከአገሪቱ ፌደራል ህገ መንግስት ጋር በተያያዘ ሁኔታ ነው የሽግግር መንግስት መቋቋም እንዳለበት ይህ የሚቋቋመው የሽግግር መንግስት ደግሞ አዲስ የአገሪቱ ህገ መንግስት እንዲቀረጽ የሚያደርግ ይሄንን ሲሉኝ፣ አሁን ያለው ህገ መንግስት መሰረዝ አለበት የሚል እምነት አላቸው። እንዳለ አሁ ሙሉ በሙሉ ይህ ህገ መንግስት ይሰረዛል። አዲስ ህገ መንግስት ለአገሪቱ ይመጣል። ያ ህገ መንግስት እንዴት እንደሚመጣ ምን ምን እንደሚይዝ እና ዋናው ወደፊት ኢትዮጵያ ምን ትመስላለች፣ ምን አይነት አስተዳደራዊ መዋቅር እና ቅርጽ ይኖራታል የሚሉት ሁሉ የሚወሰኑት በዚህ በህገ መንግስቱ ስለሆነ በአጠቃላይ ዋና አንድ ስምምነት ያለበት ፌዴራል የኢትዮጵያ መንግስት ይሆናል ነው። ይህ ፌዴራል ዴሞክራሲያዊ ሁሉን ዜጋ ጥቅሞቻቸውንና ኢንተረስቶቻቸውን ወይም የሚመለከቷቸውን ጉዳዮች ሁሉ ከሁሉ ስቀ ያስገባ እንደሚሆን ግን አንድ ፌዴራላዊ ዴሞክራሲያዊ ኢትዮጵያ የምትመሰረትበትን የሁሉም ህዝብ መብት እኩል የሚጠበቅበትን ሁሉም ህዝብ በአገሪቱ ውስጥ በፈለገበት ቦታ ተንቀሳቅሶ የመስራት የመኖር መብቱ እየተጠበቀ የሚሆንባትን እንደሚሆን ስምምነት ዝርዝሮቹ ውስጥ አለ። የትግላቸው ግብ የሽግግር መንግሥት እንዲቋቋም አዲስ ሕገ መንግሥት እንዲቀረጽና ሁሉም ዜጋ እኩል የሆነባት ፌዴራል ዲሞክራሲያዊ ሥርዓት መፍጠር መሆኑንም አደራዳሪው አስታውቀዋል። የትግላቸው ስልት ለሰላማዊ የህዝብ እምቢተኝነት መስራት መሆኑን ዶክተር ጌታቸው ገልጸው ሁሉም ድርጅቶች ግን የየራሳቸውን የትግል ስልት መከተል እንደሚችሉ ተናግረዋል። የንቅናቄው መሪዎች እንዲሆኑ የተመረጡት አቶ ሌንጮለታ፣ ፕሮፌሰር ብርሃኑ ነጋና ዶክተር ዲማ ኖጎ መሆናቸውንም ዶክተር ጌታቸው አክለው አመልክተዋል። ከዶክተር ጌታቸው በጋሻው ጋር ያደረግነው ሙሉ ቃለምልልስ ዌብሳይታችን ላይ ይገኛል። ወደ መጽሔቱ የትንታኔ ርዕሶች እንሻገራለን። ባለፉት አስርት ዓመታት በርካታ ጎብኚዎችን በመሳብ መጎብኘት ያለባቸው ከተባሉ የዓለም አገሮች ተርታ ተሰልፋ የቆየችው ኢትዮጵያ ጭስ አልባ ኢንዱስትሪዋ ተቀዛቅዟል ይላል። በተለያዩ አካባቢዎች የተነሱት ሕዝባዊ ተቃውሞዎች፣ የተፈጸሙ ግድያዎችና ባሳለፍነው ወር የወጣው የአስቸኳይ ጊዜ አዋጅ ጎብኚዎችን አርቋል ነው የተባለው። የቱሪዝም ኢንዱስትሪ የሚቀጥራቸው የሚያስተዳድራቸው፣ እንዲሁም የንግድ ተቋማትና ግለሰቦችም ገበያቸው ማሽቆልቆሉን ይናገራሉ። ማርተ ቫንደር ቮልፍ ከአዲስ አበባ ያጠናቀረችውን የዚህን ዘገባ ዝርዝር ሄኖክ ሰማ ግዚር ይዞ ቀርቧል። ኢትዮጵያ ለታሪካዊ ስፍራዎቹ ብቻ ሳይሆን ለመልክዓ ምድሯና በአፍሪካ ሰላምና ጸጥታ የሰፈነባት ሀገር ሆና በመቆየቷ ጎብኚዎች በሰፊው ይጎርፉባት ነበር። በሰሜን ኢትዮጵያ የሚገኙት የላሊበላ ውቅር ቤተ ክርስቲያኖች በሺዎች የሚቆጠሩ ጎብኚዎችን በየዓመቱ ይስባሉ። ከሦስት ሳምንታት በፊት የአስቸኳይ ጊዜ አዋጅ ከወጣ ወዲህ የጎብኚዎች ቁጥር ተመናምኗል። በላይነህ መንገሻ ተወልዶ ባደገባት ላሊበላ አስጎብኝ ነው። ከጥቅምት ወር ጀምሮ ጎብኚዎች ወደ ኢትዮጵያ ይጎርፉ እንደነበረ ያስታውሳል። በአንጻሩ ዘንድሮ በአንዳንድ የሀገሪቷ ክፍሎች በተከሰቱ ችግሮች የተነሳ አንዳንድ ጎብኚዎች ወደ ኢትዮጵያ ሊያደርጉት የነበረውን ጉዞ እየሰረዙ ነው። በላይነህ እንደሚለው ከሆነ ቱሪዝም ለበርካታ ሰዎች ቀጥተኛ በሆነ መልኩም ቢሆን በተዘዋዋሪ የኑሯቸው መሰረት የሆነ የገቢ ምንጭ ነው። በተለይ ለላሊበላ ከተማ ነዋሪዎች። በላሊበላ የተቃውሞ ሰልፎች አልታዩም። ሆኖም የጎብኚዎች ቁጥር በመቀነሱ የማኅበረሰቡ ኑሮ ክፉኛ ተስተጓጉሏል ብራም ፋን ሉንግስብሮክ በሙቅ አየር ተሞልተው በሰማይ ላይ የሚጓዙ በራሪ ፊኛዎች ጎብኚዎችን ኦሮሚያን እንዲመለከቱ የሚያስችል አገልግሎት ይሰጣል። የአስቸኳይ ጊዜ አዋጁ ከተላለፈ ወዲህ በርካታ የአየር ጉዞዎችን መሰረዙን ይናገራል። ጎብኚዎች ሁከት ወዳለባቸው ስፍራዎች የመጓዝ ስጋት እንዳላቸው ያስረዳል። እኛ ከመሬት ይዞታ ጋር የተያያዘ ምንም አይነት ስራ አንሰራም። ጎብኚዎችን በአየር ይዘን መተን፣ መሬቱን እንደ ማረፊያ ብቻ ነው የምንጠቀመው ከዚያም የአየር ፊኛችንን አስነስተን እንመለሳለን። በምናርፍባቸው አካባቢዎችም ለገበሬዎች የማረፊያ ዋጋ እንከፍላለን። ለደንበኞቻችን ይህን ሁኔታ እየገለጽን ስራችንንም ለማስረዳት እንሞክራለን። ባለፉት አስርተ ዓመታት ኢትዮጵያን የሚጎበኙ ሰዎች ቁጥር አሻቅቦ የቆየ ቢሆንም አሁን ያለው ሁኔታ ግን በስራው የተሰማሩን ያሳሰበ ሆኗል። ጎብኚዎች ሁኔታዎች ከተስተካከሉ በኋላም ለመመለስ ረጅም ጊዜ ይፈጅባቸዋል። በተለይ ዓለም አቀፍ የዜና ዘገባዎች በመቶዎች የተቆጠሩ ሰዎች ከተቃውሞ ሰልፎች ጋር በተያያዘ መገደላቸውን ሲዘግቡ የዩናይትድ ስቴትስ መንግሥት ዜጎቹ እጅግ አስፈላጊ ካልሆነ በስተቀር ወደ ኢትዮጵያ የሚያደርጓቸውን ጉዞዎች እንዲሰርዙ ማስጠንቀቅ ያውጡታል። ስቲቨን ሪቸር ስካል ኢንተርናሽናል የሚባል ጉብኝት የሚያመቻች ድርጅት ሰራተኛ ነው። ያልተጣሩ መረጃዎች በፍጥነት መሰራጨታቸው ስለማይቀር መንግሥታት ለጎብኚዎች መረጃ የሚያገኙባቸው ግልጽ የግንኙነት መስመሮችን መክፈት አለባቸው ይላል። ለምሳሌ ያህል በምዕራብ አፍሪቃ የኢቦላ ቫይረስ በተከሰተበት ወቅት ደቡብ አፍሪቃን የሚጎበኙ ሰዎች በረራቸውን የሰረዙበት ሁኔታ ነበር። በአግባቡ መረጃ ባለማግኘታቸው ነው ይህ የሆነው። ከዚህ የምንረዳው ነገር ቢኖር ገልጽ መረጃ መስጠት ዋጋ ያለው መሆኑን ነው። በየአካባቢዎቹ የተከሰቱትን ሁኔታዎች በፍጥነት ለሰዎች ይፋ ማድረግ ና የታመነ የጸጥታ መረጃ መስጠት ወሳኝ ነው። ነገሩም ማለባበስ ግን ታማኒነትን ያሳጣል። በኢትዮጵያ የሚሰሩ የጉብኞች ኩባንያዎች ና ግለሰቦች ስራቸው ከሀምሳ ከመቶ በላይ መቀነሱን ገልጸዋል። በተያያዘ ዘገባ የአሜሪካ ድምጽ ያነጋገራቸው አንዳንድ የአስጎብኚ ድርጅቶች ኃላፊዎች በአስቸኳይ ጊዜ አዋጁ ላይ አዋጅ ላይ ወዳለች ሀገር ቱሪስቶች ሊመጡ አይችሉም ይላሉ። ጽዮን ግርማነች ዛሬ ማምሻው ላይ ወደ አዲስ አበባ ስልክ ደውላ ያነጋገረቻቸው መድረሻቸውን በኢትዮጵያ የቱሪስት መስህብ በሆኑ ስፍራዎች ያደረጉ ዓለም አቀፍ የጎብኚዎች ቁጥር መቀነስና በቱሪዝም ዘርፉ ላይ ጫና መፍጠር የጀመረው ከአስራ ሁለት ወራት በፊት ከተጀመረው የተቃውሞ እንቅስቃሴና እሱን ተከትሎ ከተለያዩ ሀገራት በተለያየ ጊዜ ከሚሰጠው የጉዞ ማሳሰቢያ ጋር በተያያዘ መሆኑን ያነጋገርናቸው የአስጎብኚ ድርጅቶች ባለቤቶች ይናገራሉ። ስማቸውንና ድርጅታቸውን እንዳንጠቅስ የጠየቁን የአንድ አስጎብኚ ድርጅት የስራ ኃላፊ አጠቃላይ ነገር ካልሆነ ዝርዝር ማብራሪያ መስጠት እንደማይችሉ ነግረውናል። ለነገሩ በአሁኑ ጊዜ አንድ ጄኔራል የሆነ መልስ ብቻ ነው መስጠት የምችለው። ያ ምንድን ነው? ወደ ፐርሰንቴጅ ምናምን ምናምን ሳንገባ ካንስሌሽኖች ሰው ሞልቷል፣ መንግስትም ያውቀዋል። ይሄንን ከዚህ የበለጠ ብዙ ኢንፎርሜሽን መስጠት አልችልም። ምክንያቱም አዋጅ የታወጀበት ሀገር ላይ ቱሪስት ይመጣል ተብሎ አይገመትም። በምን ያህል ፐርሰንቴጅ ወረደ የሚለውን እንግዲህ መንግስት ነው መጨረሻ ላይ መስጠት የሚችለው ይመስለኛል። ምንም ሲገሩ የሚኖረው መንግስት ላይ እጅ ላይ ነው የሚኖረው። ኢንዲቪጁዋል ቱሪስቱ የራሱን ብቻ ማውራት ይችላል። ምናልባት ገና ከታወጀ ወደ ሀያ ምናምን ቀኑ ነው ማነ ወር ሁለት ወር ሶስት ወር ሲታይ ኢምፓክቱ ይሰማ ይሆናል ግን ዴፍኔትሊ ማንም ሊክዶ በማይችልበት መልኩ ቱሪስት አስቸኳይ ጊዜ የታወጀበት ሀገር ላይ አይሄድም ከአስቸኳይ ጊዜ አዋጅ ውስ በፊት በሚል ላቀረብንላቸው ጥያቄ በፊትም ቢሆን ቀስ እያለ እየቀነሰ ነበር ብለዋል ከዛ በፊት እንግዲህ አንድ አመት ቱ እንቅስቃሴው ከተጀመረ ጀምሮ ግራጅዋል እያደረገ ዲክላይን ማድረጉ አልቀረም የመጨረሻው ምንድነ የሚችሉት እናንተ ቤቱን ያፈረሰው ገለባ ነው የሚባለው እሱ ያው አዋጁ ነው። ሌላ ያነጋገርናቸው የአስጎብኚ ድርጅት ባለቤት ስማቸውን እንዳልጠቅስ ጠይቀውኛል። ዓለም አቀፍ ጎብኚዎች የጉዞ እቅዳቸውን እየሰረዙ እንደሚገኙና መንግስትም ይህን አውቆ በቱሪዝም ሚኒስቴር አማካኝነት ስብሰባ አድርገው እንዳወያያቸው ተናግረዋል። ተሰረዘበት ምክንያቱ ዋናው ትራቭል አድቫይዘሪ የአሜሪካን ኤምባሲ እና የተለያዩ ኤምባሲዎች ስላወጡ የኢትዮጵያ መንግስትም ደግሞ በአርባ ኪሎ ሜትር ምናምን የሚለውት ኮንፊስ ስላረጋቸው ነው። ብዙዎቹ ግራ ገብቷች የሰረዙት። ስለዚህ ብዙ የተሰረዘ አለ። እሳቸው በሚመሩት ድርጅት ከሐምሌ ጀምሮ ጎብኚዎች በተደጋጋሚ የጉዞ እቅዳቸውን እየሰረዙ እንደሚገኙ ጠቅሰው በተለይ ለአውሮፓ ጎብኚዎች ከጥምቀት በዓል ጀምሮ እስከ ገና ድረስ ያለው የአሁኑ ወቅት የቱሪስት ቁጥር የሚጨምርበት ጊዜ እንደነበር ጠቁመዋል። ሰባ በመቶ የሚሆኑ የድርጅቶቻቸው ደንበኞች ጉዟቸውን ሰርዘዋል። ኦፍኮርስ ኦቨር ሄዳችንን ከቨር ማድረግ አንችልም። ብዙ አድቫንስ የከፈልናቸው ይኖራሉ፣ የሰራተኛ ደሞዞች ይኖራሉ። ከዚህ በፊት ብዙ ጥሩ ስለሰራን እና ብንት ስላን ብዙ ላይ ጎዳን ይችላል። ሎካል ቱሪስቶችን ለማስንትን ለማድረግ መንከረጅ ለማድረግ እየሞከርን ነው። ስለዚህ ዲስካሽን ላይ ነው። ሰብስበው ሁላችንንም እያነጋገሩ ነው ካንስሌሽን ላይ ሆቴሎች ሪፈንድ እንዲያደርጉ ምናምን ያነጋገሩ ስለሆነ መንግስት የተቻለውን ያህል ጉዳቱ ሀይለኛ እንዳይሆን ለማድረግ እየሞከሩ ነው። ሁለቱም የአስጎብኝ ድርጅቶች እንደሚሉት ጎብኚዎቹ እያደረጉት ያለው የጉዞ ስረዛ የሚያመጣው ጉዳት እንዲህ በአጭር ጊዜ ውስጥ በግልጽ የሚታይ አይደለም። ምክንያቱም በተለይ ትልልቆቹ ድርጅቶች ካላቸው ተቀማጭ ላይ በማውጣት እየደጎሙት እንደሚገኙ ተናግረዋል። በዚሁ ከቀጠለ ግን ጉዳቱ ከፍተኛ ሊሆን እንደሚችል ጠቁመዋል። የዜና መጽሔቱንና የዕለቱን ርዕሰ ወሬ የነበረ አድማጮች የተከታተላችሁት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጆች አሉላ ከበደና ቆንጂት ታየነን። ሰኞ ምሽት ነው ሐሙስ ሳይሆን። ሰኞ ሰኞ ይዞርብናል። አደለም ሰኞ ሰኞ የሳምንቱ መጀመሪያ ቀን ነው። ወደ ሁለተኛው አጋማሽ ስርጭታችን እንገባለን። ቀዳሚው ቅንብር ስፖርት ይሆናል። አዘጋጅና አቅራቢ ሰለሞን ክፍሌ። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ማሚቱ ደስቃ ከኢትዮጵያ፣ ማርክ ኮሪር ከኬንያ በትላንቱ ሰላሳ አምስተኛው ከሜኖቫ ፍራንክፈርት ዓመታዊ የማራቶን ሩጫ ውድድር በአጥጋቢ ሁኔታ ድል ተቀዳጅተዋል። በሴቶቹ ትውልዷ ከኢትዮጵያ የሆነው ለጀርመን የምትሮጠው ፋጤ ቶላ በሁለተኝነት አጠናቃለች። በእግር ኳስ የአዲስ አበባ ከተማ ዋንጫ ውድድር ባሳለፍነው የሳምንቱ ማብቂያ ቀናትም ቀጥሏል። በአጭሩ የእንግሊዙን ፕሪሚየር ሊግ እና የስፔን ላሊጋ ጨዋታዎችንም እንመለከታለን። እነ ማሚቱ ደስቃ ድል የተጎናጸፉበትን የትላንቱን የጀርመን ፍራንክፈርት ማራቶን ዜና አላስቀድም። እንደ ተጠበቀው ከኢትዮጵያውያቱ ማሚቱ ደስቃና ሱቱሜ አሰፋ ከበደ ነበሩ። በ2012 መሰለች መልካሙ ያስመዘገበችውን የኮርሱን ሬኮርድ ማለት 22101ን ለማሻሻል አልመው ፈጥ ነው የተንቀሳቀሱት። በአሳማኝ ሁኔታ አጋማሹን በአንድ ሰዓት 10 ደቂቃ ከ40 ሰከንድ ላይ ካለፉ በኋላ ግን ማሚቱ ቀድማ ተፈተለከች። ሀያ አምስተኛው ኪሎ ሜትር ላይ ግን ማሚቱ በሆድ ህመም ተመታች። በዚያ ሳቢያ ፍጥነቷን መቀነሷን የተረዳችው ፋጤ ቶላ ቀድማ አለፈቻት። ፋጤ ቶላ የጀርመን ዜግነት ካገኘች ወዲህ በማራቶን ሩጫ ስትወዳደር ትላንት ለመጀመሪያ ጊዜ ነው። ማሚቱ ደስቃ ከ ሰላሳ አምስተኛው ኪሎ ሜትር ጀምሮ የሆድ ህመሙ የበረታባት ቢሆንም ውድድሩን ለማሸነፍ ቆርጣ በመግባቷ ልትቋቋመው እንደቻለች ከፍጻሜው በኋላ ተናግራለች። አምስት ኪሎ ሜትር ሲቀራቸው በሁለት ደቂቃ ከአርባ ሴኮንድ ስትመራ የቆየች ማሚቱ ወደ አንድ ደቂቃ ከሀያ አራት ወርዶ ታይቷል። ውጤት፣ አንደኛ ማሚቱ ደስቃ ከኢትዮጵያ ሁለት ሀያ አምስት ሀያ ሰባት ሁለተኛ ፋጤቶላ ከጀርመን ሁለት ሀያ አምስት አርባ ሁለት ሦስተኛ ሳራ ጀቤት ከኬንያ ሁለት ሀያ ሰባት ዜሮ ሰባት በትላንቱ የፍራንክፈርት ማራቶን በወንዶቹ ከአንደኛ እስከ ሶስተኛ ተከታትሎ የገቡት የኬንያ አትሌቶች ናቸው። አንደኛ ማርክ ኮሪር 20648፣ ሁለተኛ ማርቲን ኮስጊ 20722፣ ሶስተኛ ሺብሪያን ኮቱት 20728። በአራተኝነት ያጠናቀቀው አሜሪካዊው ነው፣ ቦቢ ከርትስ ይባላል። ኢትዮጵያውያኑ ታደሰ ቶላ ና ብርሃኑ አቻሜ የአምስተኛና ስድስተኝነቱን ቦታ ወስደዋል። ትላንት በፈረንሳይ የግማሽ ማራቶን ሩጫ ውድድር ተካሂዷል። በዚያ በሁለቱም ጾታዎች አሸናፊዎቹ የኬንያ አትሌቶች ናቸው። በወንዶቹ ሄንሪ ኪፕላጋት የተመራው ቡድን ሦስቱንም ቀዳሚ ቦታዎች ወስዷል። የአንደኛው ጊዜ ከአንድ ሰዓት በታች ነው፣ 59 ደቂቃ 28 ሴኮንድ። በሴቶቹ ጆሴሊን ጄፕኮስጊ አንደኛ፣ ፓረንዲስ ሌካፓን ሁለተኛ፣ ጎድፌ አፌራ ከኢትዮጵያ ሦስተኛው። የኔን በጁላብ ላብቃና ለሌላ አትሌቲክስ ስፖርት ዜና ወደ አዲስ አበባ ዱሰዳችሁ ገዛ ህንጽዮን መስቀል መስመር ላይ ነው። መቀጠል ትችላለ ገዛ። የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤውን የፊታችን አር ቅዳሜና ሁድ ያካሄዳል። ቅዱስ ቀናት በሚቆየው ጠቅላላ ጉባኤው ከሚቀርቡ የስራ ሪፖርትና አቅድ በተጨማሪም ለፌዴሬሽኑ አዲስ የስራ አሰጣሚ ኮሚቴ ምርጫ ልዩ ትኩረትን አግኝቷል። የዘንድረውን ጠቅላላ ጉባኤ አግኖበ ያደረገው አንጋፋ ታዋቂ አትሌቶች ኃይሌ ገብረ ስላሴ፣ አትሌት ገዛኸኝ አበራ፣ አትሌት ደራርቱ ቱሉና አትሌት ገብረ እግዚአብሔር ገብረ ማርያም በዋናው ስራ አስፈጻሚ ኮሚቴ ውስጥ ለምርጫ በእጩነት መቅረባቸው ነው። በውድድር ዘመኑ ዓለም የተደነቀበት እና ስኬታማ ኢንቨስተር መሆኑንም ከግምቴ ውስጥ በማግባት ኃይሌ ገብረ ስላሴ በአዲሱ ፌዴሬሽን በፕሬዝደንትነት ሊመረጥ ይገባል የሚሉ በርካታ አስተያየቶች ይደመጣሉ። በእግር ኳስ ዜና ስምንት ቡድኖች የተሳተፉበት አስራ አንደኛው የአዲስ አበባ ከተማ እግር ኳስ ዋንጫ አራቱን ጥሎ አራቱን ወደ ግማሽ ፍጻሜ ያሸጋግሯል። ከትናንት በስቲያ ቅዳሜ ኢትዮጵያ ኤሌክትሪክ ዝማ አባቡናን ሁለት ለአንድ ሲረታ፣ ቅዱስ ጊዮርጊስና መከላከያ ያለምንም ግብ አቻ ተለያይተዋል። ትናንት ደግሞ ደደቢት ኢትዮጵያ ንግድ ባንክን ሁለት ለአንድ አዳማ ከተማ አዲስ አበባ ከተማን አንድ ለባዶ አሸንፈዋል። ወደ ግማሽ ፍጻሜ ያለፉት አራት ቡድኖች ከነገ ወዲያ ኢትዮጵያ ኤሌክትሪክ ከአዳማ ከነማ፣ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ይጫወቱና ተሸናፊዎቹ ለፍፃሜ ዋንጫ ተሸናፊዎቹ ደግሞ ለደረጃ ይጫወታሉ። በአፍሪካ ኮንፌዴሬሽን ዋንጫ ዜና ለአፍሪካ ኮንፌዴሬሽን ዋንጫ ለፍፃሜ የደረሱት የአልጄሪያው ሚጂያን እና የኮንጎ ዲሞክራቲክ ቲ ፒ ማዘንዴ የእግር ኳስ ክለቦች ናቸው። ቡድኖቹ የመጀመሪያውን ግጥሚያ አልጄር ስላዊ ቅዳሜ ዕለት ተጫውተው አቻ ውጤት አንድ ለአንድ ተለያይተዋል። ጆናታን ለመዝንዲ አህመድ ሀውዝን ደግሞ ለጊዜ አንጎሎችን አስቆጥረዋል። አሸናፊው የሚለይለት ወሳይ ግ ሚያፈጠሩ በኮንጎ ሉሙምባሽ ከተማ ላይ በሚደረገው የመልሱ ጨዋታ ሲሆን በደርሶ መልሱ አሸናፊ የሚሆነው የሁለት ሺህ አስራ ስድስት የአፍሪካ ኮንፌዴሬሽን ዋንጫ ባለቤት ይሆናል ማለት ነው። ወደ አውሮፓ ውስጥ ብዙ ጊዜ ስንሸጋገር ከጊዜ አንጻር በሳምንት መጨረሻ የተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታ ውጤቶችን እንመለከታለን። ፕሪሚየር ሊጉን በኩል ነጥብ የሚመሩት ማንቸስተር ሲቲ፣ አርሴናል እና ሊቨርፑል ተጋጣሚዎቻቸውን በማሸነፍ ድል ሲቀናቸው ማንቸስተር ዩናይትድ ግን እየተንገዳገደ ነው። ማንቸስተር ሲቲ ዌስት ብሮም አራት ለዜሮ ሲነታ ጎሌቱ ኮከብ ሰርጅዮ አጉሮ ከአራቱ ሁለቱን አግቷል። ሰንደርላንድ በሜዳውና በደጋፊው ፊት በአርሴናል አራት ለአንድ ተሸንፏል። ሳንቼዝ እና ቪሩ እያንዳንዳቸው ለአርሰናል ሁለት ሁለት አግብተዋል። ከጨዋታ ወደ ጨዋታ እየተጠናከረ የመጣው ሊቨርፑል በፈጣን እና ማራኪ አጨዋወት ክርስቲያን ፓላስን አራት ለሁለት አሸንፎታል። ቼልሲ ሳውዝሃምፕተንን ሁለት ለባዶ በመርታት ደረጃውንም ወደ መሪዎቹ አስጠግቷል። ወደ ጨዋታዎችን ተካሂደዋል። ማንቸስተር ሲቲ በሀያ ሶስት ነጥብና አስራ አምስት አርሴናል በሀያ ሶስት ነጥብና አስራ አምስት አስራ ሶስት ጎል ሊቨርፑል በሀያ ሶስት ነጥብ እና በአስራ አንድ ጎል ሰፊ ነጥብ በጎል ተበላልጦ ከአንደኛ እስከ ሶስተኛ ሲቀመጡ ቼልሲ በሀያ ሁለት ነጥብ በአራተኝነቱ ደረጃ ላይ ይገኛል። በስፔን ላሊጋ ሪያል ማድሪድ በአስር ጨዋታ ያለበሸነፍ ጊዜውን አጠናክሯል። ሪያል ማድሪድ አላቤዝን አራት ለባሩ ምርታት ነጥ ዜሮ ወደ ሀያ አራት ከፍ አድርጎ በላሊጋ የደረጃ ሰንጠረዝ አናት ላይ ተቀምጧል። ባርሴሎና በወራጅ ቀጠና የሚገኘውን ግራናዳ አንድ ለባዶ፣ አትሌቲኮ ማድሪድ ማላጋን አራት ለዜሮ አሸንፏል። ባርሴሎና በሀያ ሁለት ነጥብ ሁለተኛ ሲሆን አትሌቲኮ ማድሪድ እና ሲቪያ በኩል ሀያ አንድ ነጥብ በጎል ተበላልጦ ሶስተኛ ና አራተኛ ናቸው። ይህ በ በኩ ያለው ሰለሞን አመሰግናለሁ ገዛ ህንጽዮን መስቀል ነበር። ከአዲስ አበባ በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደና ቆዩ። የሰኞ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራቸውን ቆዩ። አሁን አፍሪካ ነክ ርዕሶች። በአማራ ክልል ፕሬዚደንት ልዩ አማካሪ አቶ ሰማ ጥሩነህ የተመራ የመልእክተኞች ቡድን በቅርቡ ከጎንደር ከተፈናቀሉት የትግርኛ ተናጋሪዎች ጋር ለመወያየት መቀሌ ትግራይ ተሄዶ እንደነበረ ባለፈው ሰኞ በቀረበው የመጀመሪያው ክፍል ዝግጅት ማሰማታችን ይታወሳል። አቶ ሰማ ቡድኑ ወደ መቀሌ ስለተጓዘበት ዓላማና ስለተነጋገሩበት ጉዳይ አብራርተዋል። ዛሬ ደግሞ ሁለተኛውና የመጨረሻው ክፍል ይቀርባል። አቶ ሰማ ጥሩነህን ያነጋግራቸው የትግርኛ ክፍል ባልደረባችን በትረስልጣን ሲሆን አዳነች ፍስሀይ ታቀርበዋለች። የአማራ ክልል መልእክተኞችን መርተው ወደ መቐለ ሄደው የነበሩት አቶ ሰማ ጥሩነህ በዘራቸው ምክንያት ንብረት የተቃጠለባቸውና የወደመባቸው በተለይም ሽንፋ አካባቢ ነው ማለታቸው ይታወሳል። በሽንፋና በመተማ ስለተፈጸሙት ተግባራት ተከታትለን ዘግበናል። ጎንደር ከተማ ውስጥም ቢሆን አምስት ትላልቅና በጣም የቆዩ የትግራይ ተወላጆች ሆቴሎች መስኮቶችና ቴሌቪዥኖች ሳይቀር ተዘርፈው ባዶ እጃቸውን የወጡት ከእርሶ ጋር እንኳን ለመነጋገር እድል እንዳላገኙ ነው የሚናገሩት። እነዚህ ሰዎች እዛ ተወልደው እዛ ያደጉ ናቸው ለማለት ይቻላል እና ተፈናቃዮችን ሁሉ አነጋግረናል፣ ችግሩም ተፈቷል የሚል እምነት አለዎት ለሚለው ጥያቄ አቶ ሰማ አስተያየታቸውን ሰጥተዋል። አሁን ለምሳሌ እኔ የማውቀው ከፍተኛ ጉዳት ደርሷል ብዬ በኅሊና የማምነው በሁለት ነገር ነው። አንደኛ ቅስቀሳው ዘረኝነት የተሞላበት ስለነበረ በተጨባጭ ንብረት ቢወድምም ሌላ ተጨባጭ ቁሳዊና አካላዊ ጥቃት ባይደርስም የትም አካባቢ ያለ የትግረኛ ተናጋሪ ሰው በሞራል የስነ ልቦና ጫራ እንደሚደርስበት እሙን ነው። ሁለተኛው በተጨባጭ በተግባራዊ እንቅስቃሴ ቅድም ባልኩት በተለይ ደግሞ ሽንፋ አካባቢ ላይ የደረሰ ጉዳት አለ። ጎንደር ከተማን በሚመለከት ለምሳሌ እስከ መቶ ሰላሳ አካባቢ ቤቶች መስታወቶች፣ ምኖች ምኖች ናቸው የተመቱት። ከዚህ ውስጥ ወደ ሰማንያ አካባቢ ሆኑት የአማርኛ ተናጋሪ ሰዎች ነው እኔ ባለኝ መረጃ። እኔ የማውቀው የተለየ ጥቃት ሆን ተብሎ የተደረሰበት ሽንፋ ላይ ነው። በተለየ መንገድ ሆን ተብሎ ለማጥቃት የተሞከረው መተማ ዮሐንስ አካባቢም የቤት ቃጠሎ እና ንብረቱ ውድመት ባይደርስም እንዲህ አይነት የዘረኝነት ቀስቀሳና ፕሮፓጋንዳዎች በመኖራቸው ዜጎች ተፈናቅለዋል። ይሄም አይካድ ነውና ሀቅ ነው አንተ እንዳልኸው። እነዚህ ሰዎች የጎንደር ሰዎች ናቸው። ምናልባትም በዘር በደንብ በምናምን ካልሆን በስተቀር አሁን የሄዱበት አካባቢ አንዳንዶቹም የማያውቁ ናቸው። ስለሆነም የክልሉ መንግስት የሚያምነው የክልላችን ነዋሪዎችና ዜጎች ናቸው ብሎ ነው የሚያምነው፣ ነው የሚቀበለው። የእኛ የክልሉ መንግስት ልዑካን ቡድን ወደዛ ሲልክ የእኛ ነዋሪዎች፣ የክልላችን ነዋሪዎች ያለ አግባብ ተፈናቅለው ስለሄዱ ወደ ነበረበት ቦታ መመለስ ኃላፊነትና ግዴታ አለብን በሚል ታሳቢ ነው። ለጎንደር ከተማ ከፍተኛ የኢንቨስትመንት ኃይል ሆነ እየሰሩ ያሉ ናቸው። እና በአጠቃላይ ለክልላችንና ለቀጠናው እድገት የራሳቸውን አስተዋጽኦ እያበረከቱ ያሉ ናቸው። አሁንም ይሄ ድል ተመልሶ ወደ ነበረበት ሁኔታ እንዲመልስ ነው እየሰራ ነው ያለ ነው። እንግዲህ አንዳንድ ጉዳዮች፣ ክፍተቶች ካሉ በሂደት እየተቀራረብ ነው። በደንብ በጉዳዩ ላይ መወያየት እና ሁለት ሶስት ጊዜ መገናኘት ስንጀምር ያለ ክፍተቶችን መሙላት የሚቻልባቸው ሁኔታዎች ነበራል ብዬ አስባለሁ። እያንዳንዱን ሰው የተፈናቀለው ዝርዝር መረጃ አለን በኛ ላይ እያንዳንዱን ሰው ባለበት፣ እንግዲህ አንዳንዶቹ ወደ አዲስ አበባ ነው የሄዱት፣ አንዳንዶቹ ወደ ትግራይ ክልል ነው የሄዱት። ስለዚህ እኛ ያነጋገርነው አሁን ወደ ትግራይ ክልል የሄዱትን ነው ለማነጋገር የሞከርነው። ከዚያ ውስጥ ብዙዎቹ በጣም ደስተኛ ናቸው። እንኳን ደህና መጣችሁ ብለው በታላቅ አክብሮትና ትትና ይህን ያህል ችግርና በደል ደርሶባቸውም እኛ ስንሄድ በአክብሮት ነው የተቀበሉን። በአክብሮት ተቀብለውም ያ ክልሉን ህዝብ አመስግነው ወደ ነበርንበት ቦታ ለመመለስ በእኛ በኩል ዝግጁ ነን፣ ፈቃደኞች ነን፣ ነገር ግን ሰላሙ አስተማማኝ ይሁንልን ጥያቄ ነው ያቀረቡት። ይህ መርታዊና ትክክል ጥያቄ ነው ብለን እኛምን ወስዳለን ይህንም ከክልላችን ህዝብ ጋር ሆነን በአስተማማኝ ሁኔታ እንቀለብሳልን የምን የጸና እምነት ይዘን እየሰራ ነው ያለንበት ሁኔታ ነው ያለ እነዚህ የትግራይ ተወላጆች ጥቃት እንደሚፈጸምባቸው ያውቁ ስለነበር መንግስትን ብናስታወቅም አልደረሱልንም ይላሉና ለምንድን ነው በአማራ ክልል ዘርን ማዕከል ያደረገ ጥቃት በትግራይ ተወላጆች ላይ የተፈጸመው የሚል ጥያቄ ቀርቦላቸው፣ አቶ ሰማ ሁለቱ ህዝቦች የማይነጣጥሉ ናቸው ብለዋል። በትግራይ ህዝብና የአማራ ህዝብ ለረጅም ዘመናት አብሮ የኖረ ህብረተሰብ ነው። ምናልባትም ባለፉት ክፍት የጭቆናና ብዝበዛ በሚደርስባቸው ጊዜም እነዚህ ሁለቱ ህዝቦች በጋራ ሲታገሉ የነበሩ ህብረተሰቦች ናቸው። እሱ ብቻ ሳይሆን በተለይ የጸረ ጭቆና ትግሉን በማካሄድ ረገድ እነዚህ ህዝቦች በጋራ ከፍተኛ ርብርብ ያደረጉና ትልቅ መስዋዕትነት የከፈሉ ህዝቦች ናቸው። ከዚህ አኳያ በኔ አረዳድ እነዚህ የጸረ ሰላም ኃይሎች እነዚህን ሁለቱ ህዝቦች በማጋጨት ስርዓቱን ማፍረስ ይቻላል የሚል እምነትና ታሳቢ ይዘው እየተንቀሳቀሱ ነው የሚመስለኝ። በአጠቃላይ በትግረኛ ተናጋሪዎች ላይ ዘመቻ ቢካሄድና የአማራ ህዝብና የክልሉ መንግስት ይሄን ባይከላከል ኑሮ ምን ሊከሰት እንደሚችል አንተም ነው ተቃርብ ያልገምት። ስለዚህ አሁንም ጎንደር ላይ ከፍተኛ ቁጥር ያለው የትግረኛ ተናጋሪ የክልላችን ነው ያለው። ስንት ዓመት ቢኖር ጥንት ጀምሮ ቢኖር፣ ወደፊትም ማይነጣጠል ማንም እነጣጠላሉ ቢል ሊነጣጥለው ማይችል ህብረተሰብ አለ። ከዚህ አኳያ የክልሉ መንግስትና ህዝብ ይህን ጉዳይ ዝም ብሎ ቢመለከቱት ኖሮ ምን ሊከሰት እንደሚችል ለሁላችንም ግልጽ ይመስለኛል። የክልሉ መንግስት ዝም ብሎ ተመልክቷል የሚል እምነት መሰረተ ቢስ ነው። ምናልባትም የክልሉ መንግስት ዝም እንዲል እና ይሄ ሆከት እና በተበጡ ወደ ከፋ ደረጃ እንዲደርስ ፍላጎት ያላቸው ሀይሎች የክልሉ መንግስት ዝም ብሎ ብሎ ሊያስወሩ ይችላሉ። በእኔ እምነት ግን በተግባርም የክልሉ መንግስት ዝም አላለ። ዝም አለማለት ብቻ ሳይሆን ሁኔታው እንደተከሰተ ጊዜ ጀምሮ የተቃጣውን ጥቃት ለመከላከል ከፍተኛው ሙከር አድርጓል። በማድረጉም ችግሩ ለመቀነስ ይችሏል። ከዚህ በላይ ችግሩ ይከሰት ነበረ። ከዚህ በላይ የሰው መጥፋት፣ ከዚህ በላይ ንብረት ይሞደም ያጋጥም ይችል ነበረ። ነገር ግን ህብረተሰብና መንግስት ተቀናጅተው ትክክል አይደለም በማለታቸው ምክንያት በመታገላቸው ምክንያት አንዳንዶችን ህብረተሰቡ ጭምር ልክ አይደለም ብለው በመታገላቸውና አብረን መኖር እንችላለን የሚል መልክ በማስተላለፋቸው ምክንያት የጸረ ሰላም ሀይሎች በሚፈልጉት መንገድ ጥቃት ሳይደርስ ቀርቷል። አቶ ሰማ አያይዘውም ጸረ ሰላም ሀይሎች አጠቃላይ ስርዓቱን ለመደርመስ አላማ በማድረግ የተለያዩ ስልቶችን ይጠቀማሉ ብለዋል። በየጊዜው የተለያዩ ስልቶችን ያመጣሉ። ዋናው ስልታቸው ደግሞ ጠንካራ አንድነት የነበራቸውን ህዝቦች እነዚህ ጠንካራ አንድነት የነበራቸውን ህዝቦች የሚመሩ ሁለት ጠንካራ ፓርቲዎችን ምናልባት ህወሓትና ባህዴን ካልነጣጠል ነው በስተቀር ህዝቦችንም ፓርቲዎችንም ካልነጣጠል ነው በስተቀር ስርዓቱን መደርመስ አንችልም ስርዓቱን መዳን አልችልም ብለው ያስቡ ሀይሎች ሆን ብለው ያነጣጠሩት በዚህ ሁለቱን ህዝቦች የመለያየት ሁለቱ ፓርቲዎችን የማጋጨት ታክቲክና ስልትና የተከተሉት። ስለዚህ ባህዴን እንደ ባህዴን ህወሓት እንደ ህወሓት አንድ ሆነው እንዳይቀጥሉ የጠንካራ የኢህአዴግ ግንባር ሆነው እንዳይቀጥሉ ለመፈረካከስና በውስጣቸው ለመከፋፈል የተሞከረ ስትራቴጂና ታክቲክ ነው። ይሄ አሁን የሚነሱ ማናቸውም ጥያቄዎች በዲሞክራሲያና ሰላማዊ መንገድ የሚፈቱ እንጂ አመፅም እውከትም ብጥብጥም ሊያስነሱ የሚችሉ አልነበሩም። ይህን ተጠቅመው አመፅና እውከትና ብጥብጥ ለማስበሳት የሞከሩት የጸረ ሰላም ግን ታክቲክና ስትራቴጂ ነበር። በተወሰደ ደረጃ አልተሳካላቸው ማለት አይቻል ንብረት አውድመዋል፣ የሰው ህይወት ጠፍተዋል፣ ዜጎችን አፈናቅለዋል። ስለዚህ ይሄ የክልሉ መንግስት አቋም የብአዴን ፍላጎት ነው ብሎ መውሰድ ፍጹም የተሳሳተ የጠላት ቅስቀሳና ፕሮፓጋንዳ ነው። የመቀበል አድርጌ ነው መውሰደው። አቶ ሰማ ጥሩነህ የተፈናቀሉት የትግራይ ተወላጆች ወደ ድሮው ቦታቸው እንዲመለሱ ለማመቻቸት እየተደረገ ነው ስላሉት ስራ አብራርተዋል። የትግራይ ክልል መንግስት ጋር እየተነጋገር ነው በእኛ በኩል እዚያ የተፈናቀሉ ወንድሞቻችንም የእኛ ነዋሪዎችም የጠየቁት ጥያቄ አካባቢውን ሰላም አድርግልን፣ የመጀመሪያው ጥያቄ ትልቁ ጥያቄ ነው የጠየቁት። ከዚያ አኳያ እኛ አሁን እየሰራ ነው ያለ ነው፣ አካባቢው አስተማማኝ ሰላም እንዲሆን። ዞሮ ዞሮ እነዚህን ዜጎች በማስመለስ ወደ ነበረበት ሁኔታ የማስቀጠል ኃላፊነትና ግዴታ አለብን። ይህን እየሰራ ነው ያለ ነው። ከአማራ ክልል የተፈናቀሉት የትግራይ ተወላጆች አሁን ቢመለሱ ምን ያህል ያስተማምናል ለሚለው ጥያቄ አቶ ሰማ አሁን እኮ እየተመለሱ ነው ብለዋል። አሁን እኮ ተመልሰዋል የተወሰኑት። እኮ ለምሳሌ መተማ ዮሐንስ አሁን መመለስና መስራት ጀምረው አሁን የተፈናቀሉበት ጎንደር ከተማ ገብተው የሚሰሩ ሰዎች አሁን አሉ። ከሄዱት ሰዎች ድሮ ያልሄዱ ሰዎች ከፍተኛ ቁጥር ያላቸው እንደተጠበቁ ሆኖ ማለት ነው። የተወሰኑ አካባቢዎች ላይ፣ በተለይ ደግሞ ሸምፋ አካባቢ ላይ ያለውን ሁኔታ በደንብ አስተማማኝ ማድረግ ይጠበቅብናል ከኛ በኩል። በተለይ ከዚያ ባለፈ በብዙ አካባቢዎች በፊት የነበረበት ሁኔታ አሁን በአጠቃላይ ተቀይሮ አካባቢው ሰላም ሆኗል። አካባቢው ማንም ሰው አሁን በሰላም የሚንቀሳቀስበት በሰላም የሚሰራበት ሁኔታ ተፈጥሯል። ቀደም ሲል የሶማሊያና የአፋር ክልል እንዲሁም የድሬዳዋ ተወካዮች ከአማራ ክልል የተፈናቀሉትን የትግራይ ተወላጆች ለመርዳትና ለማጽናናት መቀለ ድረስ ሄደዋል። አድማጮች፣ የአማራ ክልል ልኡካን ከተፈናቀሉት የትግራይ ተወላጆች ጋር ስለ ተነጋገሩት ጉዳይ የተቀናበረው ዝግጅት እዚህ ላይ ያበቃ። በመጪው ሳምንት በሌላ ዝግጅት እስክንገናኝ በደህና ቆዩን። አድማጮች ከመጨረሻ የሳምንቱ ቅንብር ላይ ደርሰናል። ጤና፣ የኢትዮጵያ ጤና ጥበቃ ሚኒስቴር በመላ አገሪቱ በላቀ ልዩ ስራና አገልግሎት የተመረጡ ከፍተኛ ሕክምና ባለሙያዎችን ሸልሟል። ዘጋቢያችን ግርማ ይገብሩ ለምሽቱ የጤና ፕሮግራም በሽልማት ስነ ስርዓቱ ላይ ትኩረት በማድረግ ከተሸላሚዎቹ አንዱን ዶክተር መኮንን ሀጎስን ለቃለ ምልልስ ጋብዟል። ከተሸለሙት ስድስት ከፍተኛ የሕክምና ባለሙያዎች ዶክተር መኮንን ሀጎስ ይገኝባቸዋል። ዶክተር መኮንን እንደ አውሮፓውያን አቆጣጠር ከ1984 ዓ ም ጀምረው ለ32 ዓመታት በተለይም በቀዶ ሕክምና ዘርፍ ሰርቷል። ሌላው ተሸላሚ ዶክተር አበራ አለምነህ በሆሳና አጠቃላይ ሆስፒታል ከሺ 986 እስከ ሺ 989 ዓ ም ባሉት ጊዜያት በሙያቸው ከማገልገል ጀምሮ የሆስፒታሉ ሜዲካል ዳይሬክተር እስከ መሆን የደረሱና በተለያዩ ተቋማት በማስተማርም ያገለገሉ ከፍተኛ ባለሙያ ናቸው። እንዲሁም ዶክተር ዘነበ መላኩ ላለፉት አመታት በኢትዮጵያ በተለይም በኦሮሚያ የኤችአይቪ ኤድስ ወረርሽኝን በመዋጋት ረገድ ከፍተኛና እልህ አስጨራሽ ስራዎችን በብቃት የፈጸሙ ባለሙያ በመሆን ተሸልመዋል። ሌላው ከሺ ዘጠኝ መቶ ሰማንያ ዓመተ ምህረት ጀምረው በሰሜን ጎንደር መተማ ሆስፒታል ከዚያም ቀጥለው በሑመራ ደብረ ታቦርና አዲስ አበባ በሚገኘው የፌዴራል ፖሊስ ሆስፒታል በማገልገል ኃላፊነታቸው የተወጡት ዶክተር ኤፍሬም ካሳዬ ተሸላሚ ሆነዋል። ሌላው ተመሳሳይ ሽልማትና ክብር ያገኙት ዶክተር አብርሃም ገብረ እግዚአብሔር ይባላሉ። ዶክተር አብርሃም በተለይም በነገሌ ሆስፒታል በጠቅላላ ሐኪምነት፣ በመቱ ካርል ሆስፒታል በቀዶ ጥገና ሙያና በተለያዩ ኃላፊነት ደረጃዎችን ያገለገሉ ናቸው። ዶክተር ዳዲ ጅማ በተለያዩ የሥራ ኃላፊነት ያገለገሉ ከፍተኛ የህክምና ባለሙያ ሲሆኑ በሥራ ዘመናቸው የወባና ሌሎች ቬክተር ወለድ በሽታዎችን ለመከላከልና ለመቆጣጠር በሚደረገው አገራዊ ርብርብ የጎላ ድርሻ የነበራቸው በመሆኑ ለዚህም ሽልማትና ክብር ተሰጥቷቸዋል። ከእነዚህ ከጠቀስኳቸው ስድስቱ ተሸላሚዎች ለዛሬ መቐለ የሚገኙትን ዶክተር መኮንን ሐጎስን አነጋግሬ ያለሁ። ሽልማቱ በከፍተኛ ደረጃና በጣም ስሜትን በሚቀሰቅስ ሁኔታ በሀገር አቀፍ ደረጃ የተደረገ ነበረ። መስፈርቶቹ በመጀመሪያ ደረጃ በትህትና በማክበር እና ሙያውን የሚጠይቀውን የሕክምና አገልግሎት በመስጠታችን፣ ሌላው ደግሞ የሕክምና አገልግሎት በምንሰጥበት ጊዜ በመማር ማስተማሩን በማገልገል እንዲሁም ሙያዊ ጥናቶችና ሳይንሳዊ ምርምሮችን በማድረጋችን ወይም በማድረጌ ሌላው ደግሞ በህክምና ህክምናውን የሚጠይቀው ከፍተኛ ልዩ የሆነ ሙያ ኢንትሮዲስ በማድረግ የጤናውን ሁኔታ ወደ ከፍተኛ ደረጃ ለማድረስ ባደረግነው አስተዋጽኦ ነው የተሸለመ ነው። እንግዲህ በሀገራችን አንዳንዴ ስለ ራሳችን ማውራት ብዙ አልተለመደም። ቢሆንም ግን ዶክተር መኮንን አሁን ይሄ ሽልማት የኢትዮጵያ መንግስት የሰጠው የላቀ ሽልማትና ክብር እርሶ በግሎ ይገባኛል ብለው ያምናሉ? ማለት፣ በሕክምና ሙያ ሆነ ብዙ ሰርቻ አለ ማለት የተለመደ አይደለም። ምሰራው አሁንም ጅምር ነው። ገና ይቀረኛል። ከፍተኛ ደረጃ መድረስ አለብኝ ከፍተኛ ሙያዊ ክህሎት ይዤ ከፍተኛ የሙያ አገልግሎት ሰጥቼ በጤናው ዘርፍ ለውጥ በሚያመጣ ደረጃ መስራት አለብኝ ብዬ ነው የማምነው። ይሄኛውን ደግሞ ደርሻለሁ ብዬ አላምንም። ሆነም ግን መንግስት በራሱ መስፈርት ለዚህኛው የላቀ ሽልማት አብቅቶኛል። ለዚህም ስለበቃሁ የተሰማኝ ደስታ በጣም ከፍተኛ ነው፣ ወሰን የለውም። እንደዚህ አይነት በላቀ ልዩ ስራና አገልግሎት ሽልማትን መስጠት ከቅርብ ጊዜ ወዲህ ነው እየተጀመረ ያለው እና ምንድን ነው እየተላለፈ ያለው መልእክት? ህዝቡ ምንድን ነው መረዳት ያለበት? ሐኪሞች ምንድን ነው መረዳት ያለባቸው? መንግስት አላማ ይኖረዋል ይህንን ነገር ሲሰራ። ዋናው ነገር ሙያተኛውን ለማበረታታት እና ለበለጠ የስራ ሁኔታ ማድረስ በመጀመሪያ ደረጃ ይሄ ነው። በሁለተኛ ደረጃ ለወጣት የህክምና ባለሙያዎችን የሚያስተላልፈው መልእክት አለ። እንግዲህ ይሄኛው በቅርብ ጊዜ የተጀመረ የሽልማት ስነስርዓት እንደመሆን መጠን ብዙ የህክምና ባለሙያዎችም ብዙ እውቀት ላይኖራቸው ይችላል። ስለዚህ ሽልማት በአሁኑ ጊዜ ግን ኦልሞስት እየመጣና እየታወቀ የሄደ ነው እና በክልልም የተጀመረበት ሁኔታ አለ። ወጣቱን የህክምና ባለሙያ ለበለጠ የስራ ተነሳሽነት የሚያነሳሳት ይመስለኛል። መልእክቱ ዶክተር ባለፉት ከ30 አመት በላይ የስራ ቆይታው ፈታኝ የሚሉት ሁኔታ የሚያስታውሱት እስኪ ንገሩኝ። እንግዲህ በህክምና ሙያ ውስጥ ሆነ በጣም የሚያስደስትና የሚያሳዝን ሁኔታዎች ያጋጥማል። ዋናው ነገር ግን በጥንቃቄና በእውቀት ሁሉም ነገር ከተያዘ በተቻለ መጠን የሚያሳዝኑ ሁኔታዎችን በከፍተኛ ደረጃ መቀነስን ነው የሚጠይቀው ሙያው። እንግዲህ በህይወቴ ውስጥ በሚያስደስቱ ሁኔታዎችን ብጀምርልህ ደስ ይለኛል። የመጀመሪያ ጀማሪ ሐኪም ሆኜ በተመደብኩበት ሆስፒታል ከገጠር የመጡ እናት ናቸው። ምርመራ ካደረግላቸው በኋላ የማህፀን መሰንጠቅ አጋጥመዋቸው ልጁ መሞትን አረጋግጠን፣ በዛን ጊዜ ኦፕሬሽን የሚያደርግ ሰውም አልነበረም። ወደ ሌላ ቦታ ሪፈር ማለትም አይቻልም ነበር። በጣም አስጨናቂ ሁኔታ የነበረ ማደንዘዣ የሚሰጥ የሕክምና ባለሙያም አልነበረም። ምንድነው ያደረግ ነው? ሁለት ሐኪሞች ነበር ጀማሪ ሐኪሞች ነን የአነስተዚያ ትንሽ እውቀት ነበረን። ጠንካራ የጤና ባለሙያ ወስደን ለተወሰኑ ደቂቃዎች እንዴት አድርጎ ማደንዘዣ መስጠት እንዳለበት አስተምረን ማደንዘዣ እንዲሰጥ አድርገን ኦፕሬሽን ሰርተንላቸው ልጅን አውጥተን የተሰነጠቀውን ማጸናቸው ጠግነን እናትየዋን ሕይወት ማዳናችን እንደ ትልቅ የሚያስደስት ቀን ብዬ ወስደዋለሁኝ። በሁለተኛ ደረጃ ደግሞ እዛ ሆስፒታል አንዲት እርጉዝ እናት የቅድመ ወሊድ ደም መፍሰስ አጋጥመዋቸው በሞት አፋፍ ላይ ነበሩ። የግድ ኦፕሬሽን መግባት ነበረብን። በዛን ጊዜ የነበርን ሀኪሞች አራት ነን፣ ጀማሪ ሀኪሞች ማለት ነው። ቀዶ ሕክምና ለማድረግ ደም ማግኘት ነበረብን። ደም አልነበረም። የወሰነው ውሳኔ በዛን ጊዜ ሁለት ሀኪሞች ደም እንዲሰጡ ሁለት ሐኪሞች ደግሞ ኦፕሬሽን እንዲሰሩ አድርገን ደም ሰጥተን ኦፕሬሽን አድርገን እናትየዋን አድነን ይሄም በጣም የሚያስደስት ቀን ብዬ ወስደዋለሁኝ። ዶክተር መኮንን ሐጎስ የኢትዮጵያ መንግስት እየተከተለ ያለው የጤና ፖሊሲ እና ውጤቱ በባለሙያ እይታ እንዴት ነው የሚገመገመው? የፖሊሲ ሰው ባልሆንም በህክምና ሙያ ውስጥ ካለው ድረስ ያሉትን ነገሮችና ያሉትን ሁኔታዎችን መረዳት እችላለሁኝ። በደርግ ጊዜም በኢህአዴግ ጊዜም በህክምና አለም ስለነበርኩ ሁለቱን ማነጻጸር እችላለሁኝ። በድሮ ጊዜ የነበሩ የህክምና ተቋሞች በጣም ውስኖችና ሰፊው ህዝብ ለመታከም እድል የማያገኝበት አብዛኛው ለወታደራዊ ግልጋሎቶች የሚውሉበት ሁኔታ እንደነበር ማስታወስ ፈልጋለሁኝ። በዛን ጊዜ ታዲያ ብዙ ህዝብ በህመም ይሰቃይ እንደነበረና ይሞት እንደነበረ የቅርብ ጊዜ ትዝታ ነው። ከአሁኑ ጋር ሳስተያየው ባለው የህክምና ተቋማዎች ዝርጋታ፣ የሰው ኃይል ብዛቱ፣ የተቋሞችን የውስጥ ይዞታ በምናይበት ጊዜ ሙሉ ነው ባይባልም በጥሩ ሁኔታ እንዳለና እድገቱም በጣም ተስፋ ሰጪ የሆኑ ሁኔታዎችን ነው የማየው። እንግዲህ ዶክተር መኮንን ሀጎስ ለዚሁ ለላቀ ስራና አገልግሎት ሽልማት ስለደረሱ ለወደፊቱ ደግሞ ጥሩ የስኬት የጤናና የሰላም ጊዜ እንዲሆንለት እመኛለውኝ በጣም ነው ማመሰግኖት በጣም አመሰግናለው። ግርማይ በዛውም ቪኦኤ ለቃለ ምልልስ እድል በማግኘቴ በጣም አመሰግናለሁ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም አድማጮች ሰአታችን አለቀ። ነገ እንገናኛለን። በሰላም እደሩ። የትግርኛ ቋንቋ ስርጭት ይቀጥላል። Gidi gidi gidi